موسيقى <applause> مهبة لا መጋቢ አእላፍ ቀሲስ በቃሉ ዳዊት በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ፣ በቅድሚያ እንኳን ለደመራ ለመስቀል በዓል በሰላም አደረሰው። ወይዘሮ ማርታ እንኳን አብሮ አደረሰን። መስቀለ ብርሃኑ የበረከት የረድኤት በዓል ይሆንልን። የመስቀል በዓል እንዲሁም ደመራ የሚከበርበት ሃይማኖታዊና ባህላዊ አንድምታ ምን ይመስላል? በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በአገር ውስጥም ሆነ ከሀገር ውጭ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁላችሁም የዘመናትና የዓመታት የወራትና የዕለታት ሰዓታት ባለቤት እግዚአብሔር ከዘመነ ማቴዎስ ወደ ዘመነ መርቆስ በሰላም አሸጋግሮ የዚህ የ2018ን በዓለ ደመራ እና በዓለ መስቀል ለማክበር ስላበቃን ክብርና ምስጋና ይግባው። የመቤታችን የድንግል ማርያም አማላጅነት፣ የመስቀሉን በረከት በሁላችን ላይ ይሆን። መስቀል በአስራ ሰባት ነገ የሚከበር ነው። መስከረም አስራ ሰባት ነው። ደመራ በዋዜማው በአስራ ስድስት በየዓመቱ መስከረም አስራ ስድስት የሚከበር በዓል ነው። ሁለቱም መስቀል ነው። ታሪኩ ይሄኛው መስከረም አስራ ስድስት ቀን የሚታሰበው ደመራ ተደምሮ ንግሥት ሌኒ እንግዲህ መስቀሉን ከተቀበረበት አስቆፍራ ኪራቆስ የሚባል ሽማግሌ ነግሯት ዕጣን ጢስ አፍጢሳ ያ ጢስ ሰማይ ላይ ወጥቶ እንደገና ወደ ምድር ወርዶ አመልክቶ መስቀሉን አስቆፍራ በዛሬው ዕለት መስቀሉ ከተቆፈረበት ሊወጣበት መሆኑ የሚታሰብበት ዕለት ነው። ይሄ የሆነው ምንድን ነው? ጌታችን ኢየሱስ ክርስቶስ ወደዚህ ያለብ ሲመጣ ዕውር አበራ፣ ሙታ ነሳ ድዊ ፈወሰ በአጠቃላይ ብለው በቀናት በምቀኝነት ምንም ለሰው ልጆች ድነት ቢመጣም እነሱ ግን በክስ በወንጀል ከሰው አሰቅለውታል። ከተሰቀለ በኋላ መስቀሉን ደግሞ እሱ ደዊ ፈወስኩኝ እውራ በረው ሲል ይህን ሲነገር ኖረ። አሁን ደግሞ መስቀሉን ይህን ሊያደርግ ነው ብለው ነው መስቀሉ እንዳይፈውስ ነው የከተማውን እራጊ ጉድፍ ቆሻሻ ሁሉ አስወጥተው በመስቀሉ ላይ ያስከምረው መስቀሉን ተደብቆ ተሸፍኖ አይቀርም እግዚአብሔር ጊዜ አለውና ስራውን የሚሰራበት እግዚአብሔር ችን ሴት አስነስቶ መስቀሉ በአጭሩ ዛሬ ታሪኩ ተቆፍሮ ከተደበቀበት የወጣበት እለት መሆኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በከተማውም በገጠሩም በአውሮፓም በአሜሪካም በአፍሪካም በመላው አለም በታላቅ ድምቀት ይከበራል ይሄ የበዓሉ አከባበር ብሔራዊ በዓል ነው። የጥምቀትና የመስቀል በዓል ብሔራዊ በዓል ነው። በአደባባይ የሚከበር በዓል ማለት ነው። ብሔራዊ በዓል በዩኔስኮ ተመዝግቦ እና በአደባባይ የሚከበር በዓል ነው። ልዩ ስርዓት አለው። ልዩ አፈጻጸም እና ልዩ ሁኔታ ያለው በዓላችን ነው። ለእኛ ለክርስቲያኖች ነገም፣ ዛሬም ግን ስለ መስቀሉ አዳኝነት ነው የምንናገረው። መስቀል በመጀመሪያ በጽርአውያን፣ በዕብራያን አንድ ሰው ወንጀል ሰርቶ ሲፈረድበት ሕጋቸው በመስቀል ተሰቅሎ ነበረ የሚሞተው። ምክንያቱም መሬት ላይ ከሞተ መሬታችንን ያረክሳል ብለው ስለሚያምኑ ማለት ነው። እንዲሁ ክርስቶስ ክብር ይግባው ነ ወደዚህ ዓለም ለሰው ልጆች ድነት የመጣውን የእኛን መርገም የእኛን በደል የእኛን ኃጢአት ለማፍረስ ለመደምሰስ፣ ከዲያብሎስ ባርነት ነፃ ሊያወጣን የመጣውን አምላክ እንደ ወንጀለኛ እንደተረገመ ሰው አድርገው በመስቀል ላይ ሰቅለው ይገደሉት ከዚያ በኋላ መስቀል ለእኛ ሰላማችን ሆነ። ከክርስቶስ ስቅለት ወዲህ መስቀል የሰላም ምልክት፣ የእርቅ ምልክት፣ የፍቅርና የአንድነት የስምምነት ምልክት ሆነ። ይህንን ሲናገር ነው ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ ሁለት ከቁጥር 14 እስከ 16 ላይ እርሱ ሰላማችን ነው፣ ሁለቱን ያዋህደ በአዋጅ የተነገሩትንም የትእዛዛትንም ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለ። እንግዲህ መስቀል ሰውና እግዚአብሔር የታረቁበት የጠብ ግድግዳ የፈረሰበት፣ ሰውና መላእክት የታረቁበት ነው። መስቀል እንዴት ክርስቶስ ቅዱስ ስጋውን፣ ክቡር ደሙን ያፈሰሰበት ለእኛ ሲል የሞተበት ሞት የተደመሰሰበት ስለሆነ መስቀል ኃይላችን ነው። ለእኛ ለክርስቲያኖች መስቀል ቤዛችን ነው። መስቀል የመዳናችን ምልክት ነው። ቀሲስ፣ እርስዎ ከክህነቱም ባሻገር የመጡበት በደቡብ አካባቢ ስለሆነ ባህሉንም ያውቁታል እና ባህላዊ አከባበሩ ምን ይመስላል? ባህላዊ አንድምታው ምን ይመስላል? እ በእውነቱ በጣም የሚያስደስት ባህልና ስርዓት የሚታይበት በዓል ነው። የመስቀል በዓል ከመንፈሳዊ በዓል ባሻገር ከሃይማኖታዊ ባህል ባሻገሩ ማለት ነው። ቅድም እንደጠቀስኩት እና ምንድን ነው ልጅ ያለው ዘመድ ያለው በአዲስ አበባም የሚኖር በሌላም ክፍለ ሀገር የሚኖር በስራም በንግድም በተለያየ ነገር ያሉ ሰዎች ሁሉ ወደ ገጠር ወደ ቤተሰቦቻቸው፣ ወደ ወላጆቻቸው፣ ሚስቶቻቸው፣ ልጆቻቸውን ካሉ ወደዛ አዲስ አበባ ውስጥ ሊስትሮ ጠርጎ ተሸክሞ ስራ ሳይንቅ የአጠራቀማትን የያዛትን ገንዘብ ይዞ እናት አባቱን የሚያስደስትበት ወቅት ነው። ገጠር ከሆነ መብራት በሌለበት አካባቢ ነዳጅ ጋዝ በመግዛት ትራንስፖርት አሁን ይጣበባል። ወደዛ ለመሄድ ገና የሚዘጋጁት የመስቀል ዝግጅት ባለሳሳት ከሰባት ወር በፊት ነው። ገጠር ያሉት ደግሞ እንጨቱን ማገዶውን ያዘጋጃሉ። ከዛ በኋላ ተሰብስበው አንድ በሬ እንግዲህ አሁን እርግጥ ኑሮ ውድነት ይኖራል። አንድ በሬ ለአራት ለአምስት ትልቅ በሬ ሆነው ቤተዘመድ ሰብሰብ ካለ ከቤተዘመዱ አይወጣም። ቤተዘመድ ትንሽ ከሆነ ከበጎረቤት ቤት ለአራት ለአምስት ትልቅ ሰንጋ ተገዝቶ በቅርጫ ይከፋፈላል። ከዛ በኋላ ከመስቀል በፊት የጎመን ክትፎ የሚባል አለ፣ አተካና የሚባል አለ። በየ የሃዲያም የጉራጌም የራሱ ተመሳሳይ ባህል የሚሆን የራሱ ባህል አለው እና ይሄ ይሄ ነገሮች ቀደም ብለው የሚዘጋጁበት የሚበሉበት ቀን ነው። ሐሙስ ጀምሮ እንዲህ እያለ መጣና ዛሬ በመስቀል ዕለት እንኳን ሰው ከብቶ የሚጠግብበት ጊዜ ነው። ከብቶቹ እራሳቸው ወደ ውጭ አይወጡም። ሳር ተዘጋጅቶላቸው ታይዶላቸው ላሞቹ ማለት ነው። አህዮቹ፣ በጎቹ፣ ፈረሶቹ ያሉት ሁሉ በጋጥ ውስጥ ሆነው ልክ ሰው ሲደሰስ ሲበላ እንደሚውል እነሱም እንስሳቱ በቃ ፀሐይ አይነካቸውም ምግባቸው መኗቸው ተዘጋጅቶላቸው እነሱም ሲበሉ ሲያርፉ ነው የሚውሉት የታጨደ ሳር እና በእንደዚህ አይነት ሁኔታ ላይ ይከበራል። ክትፎ ቅቤ ይዘጋጃል። እናቶች፣ ሴቶች ቆጮውን፣ ቅቤውን ያዘጋጃሉ። ወንዶች ስጋውን በቅርጫ ያመጣሉ። ልጆች በዓል ሚስት ከየትም ሀገር ሰርተው ነግደው አትርፈው ያመጡትን በዚያን ቀን በእውነቱ ሳይበላ የሚውል የለም። ያጣ እንኳን ቢኖር ልጅ የሌለው ገንዘብ የሌለው ቢኖር ተሰብስበው ወደ እነሱ ማህበር አስገብተው እኩል ተደስቶ የሚውልበት ታላቅ ፍቅር የሚታይበት መንፈሳዊነት የሚታይበት አንድነት የሚታይበት በዓል ነው። የመስቀል በዓል እዚህ አውስትራሊያም የሚኖሩ ነዋሪዎች ሃይማኖታዊንም ሆነ ባህላዊ አንድምታውን ታውን ይዘው ያከብሩታል። እናንተም ካህናቱ በቤተ ክርስቲያን ስርዓቱን ታከብራላችሁ። ቀሲስ፣ ስለነበረን ቆይታ በጣም እናመሰግናለን። ግን ከመሰናበታችን በፊት በመስቀለት የሚባል የተለየ ነገር ካለ እርሱን በድምጾ ቢሉልን መልካም ነው። እንግዲህ ከቅዱስ ያሬድ ለዛሬ ከሚቀርብ ምስጋና ወይም ዝማሬ ያሬዳ ሰላማዊ ዝማሬ አንድ ዝማሬ አቀርባለሁ። በሜልበርን የምትኖሩ ወገኖቻችንም በሀይለ መስቀሉ ፍቅርን ይስጠን፣ የሰላም በዓል ያደርግልን ብዬ ከተሰናበትኩ በኋላ ይህንን ወረብ አሰማለሁ። መስቀል አብረ Yeah. Uh -huh. እግዚአብሔር ስብሐት ለእግዚአብሔር ወላዲቱ ድንግል ወለ መስቀሉ ክቡር አሚን መስቀል አብረሀ ለኩሉ ዓለም መስቀል ለዓለም ሁሉ አበራ ለጨልመ ዓለም መስቀል ብርሃን ነውና ለጨልመ ዓለም መስቀል ነውና ያበራው በመስቀሉ ብርሃንን፣ በመስቀሉ ሰላምን፣ በመስቀሉ ፍቅርን አንድነትን እግዚአብሔር ሰጠን ብለን ነው አሁን ያመሰግን ነው በጣም ነው። መጋቢ አእላፍ ቀሲስ በቃሉ ዳዊት በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሰ ሆንላለን። አሜን። እንኳን ሁላችንንም በሰላም ቤት በጤና ጠብቆ በሰላም አደረሰን የበረከት የረድኤት የአንድነት የፍቅር የስምምነት በዓል ያደርግልን። ለኤስቢኤስ ራዲዮ ማርታ ጸጋው ከንበርባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።